የዲ ደብልዩ ዜና ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በአዲስ አበባ የጸጥታ አስከባሪዎች የደንብ ልብስና ወታደራዊ ቁሳቁሶች ለተደራጁ የዘረፋ ቡድኖች ሲያከራዩ ነበር የተባሉ ሁለት ተጠርጣሪዎች በቁጥጥር ስር ማዋሉን የኢትዮጵያ የፌዴራል ፖሊስ ኮሚሽን አስታወቀም። በጦርነት በምትናጠው ሱዳን ዳርፉር ግዛት በተፈጸመ የአየር ጥቃት የአንድ ቤተሰብ አባላት የሆኑ 14 ሰዎች ተገደሉም። ህንድና ፓኪስታን ከአራት ቀናት የእርስ በርስ የአየር ጥቃት በኋላ የተሟላና ወዲያው ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁም። ሩሲያ የቀረበላትን የ30 ቀናት የተኩስ አቁም ያለ አንዳች ቅድመ ሁኔታ ተግባራዊ እንድታደርግ የአውሮፓ ሕብረት ጠየቀም። አሜሪካና ቻይና የገቡበትን የንግድ ጦርነት ማርገብ በሚችሉበት ሁኔታ ላይ ዛሬ ጄኔቫ ውስጥ ንግግር ጀመሩ። ዜናውን በዝርዝር በአዲስ አበባ የጸጥታ አስከባሪዎች የደንብ ልብስና ወታደራዊ ቁሳቁሶች ለተደራጁ የዘረፋ ቡድኖች ሲያከራዩ ነበሩ የተባሉ ሁለት ተጠርጣሪዎች በቁጥጥር ስር መዋሉን የኢትዮጵያ የፌዴራል ፖሊስ ኮሚሽን አስታወቅም። የፌዴራል ፖሊስ ዛሬ በማህበራዊ መገናኛ ዘዴ ገጹ ባጋራው መረጃ ተጠርጣሪዎቹ እንደ ህጋዊ ነጋዴ ቤት ተከራይተው የጸጥታ አካላት የደንብ ልብስ ሽጉጥና የመገናኛ ሬዲዮ በዘረፋ ላይ ለተሰማሩ ሰዎች ለማከራየት ሲደራደሩ በደረሰው ጥቁማ በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ አንዱን የጸጥታ አካል የደንብ ልብስ በቀን እስከ አራት ሺህ ብር ድረስ እንደሚያከራዩ ደርሼበታለሁ ያለው ፖሊስ የፖሊስ የመገናኛ ሬዲዮ ማህተሞችና የድሮን ካሜራና የመከላከያ ሰራዊት መለዮውን ጨምሮ የተለያዩ ክልሎች የፖሊስ የደንብ አልባሳትና ወታደራዊ ቁሳቁሶችን በኤግዚቢትነት መያዙን አመልክቷል። የጸጥታ ስጋት በሰፈነባቸው በተለያዩ አገሪቱ አካባቢዎች በታጣቂዎች ከሚደረጉ እገታና የዘረፋ ተግባራት በተጨማሪ በመዲናዋ አዲስ አበባ በጠራራ ፀሐይ ጭምር እስከ ሞት የሚያደርሱ አካላዊ ጥቃቶችን የሚያስከትሉ ዘረፋዎች እየተፈጸሙ እንደሚገኙ ሲዘገብ ቆይቷል። የአዲስ አበባ ፖሊስ በቅርቡ በመንግስት የመገናኛ ብዙሃን ባስተላለፈው የዶክመንትሪ ዘገባ በመዲናይቱ በተደራጀ መንገድ እገታና ዘረፋ የሚፈጽሙ ወረቡላ ቡድኖች እየተበራከቱ መምጣታቸውና የተወሰኑትን በቁጥጥር ስር ማዋሉን ገልጸዋል። በጦርነት በምትናጣው ሱዳን ዳርፉር ግዛት በተፈጸመ የአየር ጥቃት የአንድ ቤተሰብ አባላት የሆኑ 14 ሰዎች ተገደሉም በስደተኞች መጠለያ ጣቢያ ላይ ተፈጸመ በተባለው በዚሁ ጥቃት በርትካቶች መቁሰላቸውን ያሳወቁት የህይወት ቡድን አባላት ለጥቃቱ የፈጥኖ ደራሽ ኃይሉን ተጠያቂ አድርገዋል የፈጥኖ ድራሽ ኃይል በግዛቲቱ በኤልፋሽር ከተማ አቅራቢያ በሚገኘው የአቡሾክ የስደተኞች መጠለያ ጣቢያ ትናንት አርብ ምሽት የተጠናከረ የቦምብ ጥቃት መፈጸሙን ያሳወቁት የበጎ ፈቃደኞችና የረድየት ቡድኖች በጥቃቱ ከቆሰሉት ውስጥ አባላቶቻቸው እንደሚገኙበት ገልጸዋል። የተባበሩት መንግሥታት ድርጅት እንደሚለው በመጠለያውና አካባቢው አንድ ሚሊዮን የሚጠጉ ተፈናቃዮች ተጠልለው ይገኛሉ። በሱዳን ብሔራዊ ጦርና በፈጥኖ ድራሽ ኃይሎች መካከል የሚደረገው ጦርነት ተባብሰው የቀጠለ ሲሆን የፈጥኖ ደራሹ ኃይል አርኤስኤፍ የብሔራዊ ጦሩ ጠንካራ ይዞታና የፕሬዚዳንት አል ቡርሃን መቀመጫ የሆነችውን የፖርት ሱዳን ከተማ ለስድስት ተከታታይ ቀናት በድሮን በማጥቃት ብርቱ ውድመት አድርሷል። ሕንድና ፓኪስታን ከአራት ቀናት የእርስ በርስ የአየር ጥቃት በኋላ የተሟላና ወዲያው ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ አስታወቁም። ሁለቱ ሀገራት የተኩስ አቁሙን በፍጥነት ተግባራዊ ለማድረግ መስማማታቸውን የፓኪስታን የውጭ ጉዳይ ሚኒስቴር አረጋግጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው የራሳቸው የማህበራዊ መገናኛ መድረክ ባጋሩት መረጃ ሌሊቱን ሙሉ ከወሰደና ረዥም ንግግር በኋላ ሁለቱ ሀገራት በፍጥነት ተግባራዊ የሚሆን የተኩስ አቁም ለማድረግ መስማማታቸውን ይፋ አድርገዋል። ትራምፕ በመልእክታቸው ሁለቱንም ሀገራት ለአርቆ አስተዋይነታችሁና ለጋራ መረዳት ምስጋና ይገባቸዋልም ብለዋቸዋል። የሁለቱ ሀገራት የተኩስ አቁም ስምምነት የተሰማው ፓኪስታን በኒውክሊየር የጦር መሳሪያዎቿ ላይ ወሳኝ ናቸው የተባሉ የሲቪልና ወታደራዊ ባለስልጣናት ሊሰበሰቡ ነው የሚለው መረጃ ከወጣ በኋላ ነው። ምንም እንኳ የፓኪስታን የመከላከያ ሚኒስቴር ጥምር ባለስልጣናቱ ለመገናኘት የያዙት ቀጠሮ የለም ብሎ ቢያስተባብልም፣ ህንድ በግዛቷ በሚገኘው የካሽሜር ግዛት በውጭ የሀገር ጎብኚዎች ላይ ያነጣጠረ ጥቃት መፈጸሙን ተከትሎ በፓኪስታን ግዛት ውስጥ ዘልቃ በመግባት ሽብርተኞችን ኢላማ ያደረገ ያለችው የአየር ጥቃት ስትፈጽም ፓኪስታን በበኩሏ ለ የህንድ ጥቃት ተከታታይ የአጸፋ የአየር ጥቃት ፈጽማለች። ለቀናት የቆየውና ወደ ልይለት ጦርነት ዘልቀው እንዳይገቡ ዓለም አቀፍ ስጋት አጭሮ የነበረው የኒውክለር ባለቤት ሀገራት ግጭት ከሁለቱም ወገኖች ከ60 በላይ ሰላማዊ ሰዎች ሲገደሉ በርካታ ወታደራዊና የሲቪል መሠረተ ልማቶች ውድመት አስከትለዋል። ሩሲያ የቀረበላትን የ30 ቀናት የተኩስ አቁም ያለአንዳች ቅድመ ሁኔታ ተግባራዊ እንድታደርግ የአውሮፓ ህብረት ጠየቀ። ህብረቱ እንዳለው ሩሲያ የተኩስ አቁሙን ተግባራዊ የማታደርግ ከሆነ ተጨማሪ ማዕቀብ ይጠብቃታል። የህብረቱ ኮሚሽን ፕሬዚዳንት ኦርሱላ ፎን ዴርላየን ዛሬ በኤክስ ገጻቸው ባሰፈሩት መልእክት ለ30 ቀናት የሚቆየውን የተኩስ አቁም ምክረ ሀሳብ እንደሚደግፉ አስታውቀዋል። የተኩስ አቁሙ ትርጉም ያለው የሰላም ድርድር ሁኔታዎችን ለማመቻቸት ያለአንዳች ቅድመ ሁኔታ መተግበር እንዳለበትም አመልክተዋል። ኮሚሽነሯ ጠንከር ባለው በዛሬው መልእክታቸው ሩሲያ የቀረበላትን የተኩስ አቁም የምትጥስ ከሆነ ተጨማሪ ማዕቀብ ለመጣል ህብረቱ ዝግጁ መሆኑን አረጋግጠዋል። የህብረቱ ኮሚሽነር ለሩሲያ ጠንከር ያለ መልእክት የተላለፈው የፈረንሳይ፣ የጀርመን፣ እንግሊዝና የፖላንድ መሪዎች ለዩክሬን ያላቸውን አጋርነት በድጋሚ ለማሳየት ኬቭ ውስጥ በተገናኙበትና በሩሲያ ላይ የሚያደርጉትን ጫና ለማጠናከር በተሰባሰቡበት በዛሬ ዕለት ነው። ከህብረቱ ማሳሰቢያ በተጨማሪ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተፋላሚ ሀገራቱ መካከል የተኩስ አቁም እንዲደረግ ብርቱ ጥረት ቢያደርጉም ከወደ ሞስኮ ግን ከሶስት ቀናት የዘለለ የተኩስ አቁም የማድረግ ፍቃደኝነት አልታየም። ለዛሬው የአውሮፓ ህብረት ኮሚሽነር ማስጠንቀቂያም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሩሲያ መልስ አልሰጠችም። ይህ ዶች ቨለ ነው። አሜሪካና ቻይና የገቡበትን የንግድ ጦርነት ማርገብ በሚችሉበት ሁኔታ ላይ ዛሬ ጄኔቫ ውስጥ ንግግር ጀመሩ። በአሜሪካው የግምጃ ቤት ኃላፊ ስኮት ቤሰንት እና በቻይናው ምክትል ጠቅላይ ሚኒስትር ሄ ሊፌንግ አማካኝነት የተጀመረው የሀገራቱ የፊት ለፊት ንግግር የዓለምን ኢኮኖሚ እያናጋ የሚገኘውን የንግድ ጦርነት ለማርገብ ቅድሚያ ይሰጣል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቻይናን ጨምሮ በበርካታ ሀገራት ላይ የጣሉት ከፍተኛ የታሪፍ መጠን የአቅርቦት ሰንሰለቱን ከማቋረጡ በተጨማሪ ያልተረጋጋ የመዋለ ንዋይ ገበያና ዓለም አቀፋዊ የኢኮኖሚ ውድቀት መጋበዙን ዘገባዎች ያመለክታሉ። ፕሬዚዳንት ዶናልድ ትራምፕ ትናንት አርብ ይፋ ባደረጉት የታሪፍ ማሻሻያ በቻይና ላይ ጥለውት የነበረውን የ145 በመቶ ታሪፍ ወደ 80 በመቶ ዝቅ አድርገዋል። ለትራምፕ የማሻሻያ እርምጃ ቻይና የሰጠችውን ምላሽ በተመለከተ ግን ዘገባው ያለው ነገር የለም። ቻይና ቀደም ሲል በትራምፕ ለተጣለባት የ145 በመቶ ታሪፍ በአሜሪካ ገቢ ምርቶች ላይ የ125 በመቶ ታሪፍ መጣሏ ይታወሳል። ሀገራቱ የገቡበትን የንግድ ጦርነት ለማለዘብ ፊት ለፊት ለመገናኘት የያዘቱን ቀጠሮ በሚስጥር ቢይዙትም ለቻይና የመንግሥት ቴሌቪዥን ቅርበት ያላቸው ምንጮች የየሀገራቱ ባለሥልጣናት ጄኔቫ ከተማ ውስጥ ዛሬ መገናኘታቸውን ለሮይተርስ የዜና ምንጭ ነግረዋል። ይህ ዶችቨለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታ ላስታውሳችሁም። በአዲስ አበባ የጸጥታ አስከባሪዎች የደንብ ልብስና ወታደራዊ ቁሳቁሶች ለተደራጁ የዘረፋ ቡድኖች ሲያከራዩ ነበሩ የተባሉ ሁለት ተጠርጣሪዎች በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ ኮሚሽን አስታወቀም። ህንድና ፓኪስታን ከአራት ቀናት የእርስ በርስ የአየር ጥቃት በኋላ የተሟላና ወዲያው ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ አስታወቁ። ዜናው በዚሁ አበቃ። ጤና ይስጥልን